በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለሰላሳ ዓመታት ያህል በዳኝነት ያገለገሉት የአንቶኒን ስካሊያ ድንገተኛ ሞት ሀገሪቱ ውስጥ የፖለቲካ ጦርነት እንዲቀሰቀስ መድረክ ፈጥሯል። ፕሬዚደንት ባራክ ኦባማ ትላንት ራንቾ ሚራዥ ካሊፎርኒያ ውስጥ ለጋዜጠኞች ሲናገሩ የሕግ መወሰኛው ምክር ቤት ለምን ዳኛ አንቶኒን ስካሊያን የሚተካውን ሰው ምርጫዬን ለማጽደቅ ስብሰባ አልጠራም ሲል የተቃወመበትን ምክንያት ማንም ሰው ሊያሳምነኝ አይችልም ብለዋል። አንድ የስልጣን ዘመኑ ሊያበቃ የተቃረበ ፕሬዝደንት ሟቹን ዳኛ የሚተካ ሰው በእጩነት ማቅረብ አይችልም የሚል ህግ የለም ሲሉም አስረድተዋል። በመሆኑም እኔ የሥልጣን ዘመኔ እስኪያበቃ ተግባሬን አከናውናለሁ፣ ሴኔቱም ማለት የሕግ መወሰኛው ምክር ቤትም እንዲሁ ሥራውን መሥራት አለበት ብለዋል። በእጩነት የሚያቀርቧቸው ዳኛ በሪፐብሊካኑ ተቀባይነት እንዲያገኙ ለዘብተኛ ሰው እንዲሆኑ አቅደው እንደው ተጠይቀውም ሲመልሱ የለም፣ አይሆንም። ማንኛውም በእጩነት የማቀርበው ዳኛ ከፍተኛ የሕግ አዋቂ፣ እንዲሁም በሀገሪቱ የበላይ ፍርድ ቤት ያለምንም ጥርጣሬ መሰየም የሚችል ሰው ይሆናል ብለዋል። ባለፈው ቅዳሜ ከዚህ ዓለም በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያ ዘጠኝ አባላት ባሉት የበላይ ፍርድ ቤት ክፍተት የተዉት በወሳኝ ሰዓት ላይ ነው ፍርድ ቤቱ በርካታ አበይት ጉዳዮችን እንደ ጽንስ ማስወረድ፣ ድምፅ የመስጠት መብትና የፕሬዚደንት ኦባማ የጤና ዋስትናን የመሳሰሉ ጉዳዮችን ለማየት ቀጠሮ በያዘበት ወቅት ነው እስካሊያ ድንገት ያረፉት። ለሕግ መወሰኛው ምክር ቤት በሚቀርቡ አጀንዳዎች ላይ ውሳኔ መስጠት የሚችሉት በሴኔቱ የብዙሃኑ መሪ ሚች ማኮነል አዲስ በሚቀርብ የጠቅላይ ፍርድ ቤት ዳኛ ምርጫ ላይ ስብሰባ አልጠራም ብለዋል። እንደ አውሮፓውያን ዘመን አቆጣጠር በ2017 ስልጣን የሚረከበው አዲሱ ፕሬዝደንት መሆን አለበት ዳኛውን በእጩነት የሚያቀርበው ባይ ናቸው። የዳኛ ስካሊያን ህልፈት ተከትሎ በዩናይትድ ስቴትስ የተቀሰቀሰውን የፖለቲካ ጦርነት ባጭሩኒ ዲሞክራቱ ፕሬዝደንት ባራክ ኦባማ በስካሊያ ሞት ማግስት እሁድ ጠዋት ማዘናቸውንና ለሟቹ የነበራቸውን አክብሮት ከገለጹ በኋላ በቀጣይ ማድረግ ያቀዱትን አስረዱ። ሟቹን የሚተካ ሰው በእጩነት የማቅረብ ህገ መንግስታዊ ኃላፊነቴን ለመወጣት አቅጃለሁ። ያን ለማድረግ ደግሞ ለእኔም በቂ ጊዜ እንዳለ ሁሉ የሕግ መወሰኛው ምክር ቤትም ያለበትን ኃላፊነት ለመወጣት ማለትም ያን በእጩነት የሚቀርብ ሰው ጉዳይ በትክክል ለማየትና ድምፅ ለመስጠት ይችላል። በሴኔቱ የብዙሃኑ ሪፐብሊካን ፓርቲ መሪ ሚች ማኮነል የፕሬዝደንት ኦባማን በሟቹ ዳኛ እስካሊያ ምትክ ሌላ ሰው በእጩነት የማቅረብ ሐሳብ የተቃወሙት ወዲያውኑ ነው። ማኮነልና ሌሎች የፓርቲው አመራሮች የሚሉት ተተኪውን ዳኛ ማቅረብ ያለበት ከኦባማ በኋላ አዲስ የሚመረጠው ፕሬዝደንት ነው ነው ሪፐብሊካዊው ሴናተር ሊንሲ ግራም ሁሉም የሚስማሙበት ምርጫ ካላገኙ ዳኛ ስካልያን የሚተካውን ሰው የሚያቀርበው ቀጣዩ ፕሬዝዳንት ይሆናል። ፕሬዝደንቱ በዚህ የፖለቲካ ጦርነት አንዳንዴ አምድረው ሲናገሩ ይደመጣል። ይደመጣል ሁሉም ማድረግ እንዳለበት ሁሉ እኔም በከፍተኛ ደረጃ የምወስዳቸው ኃላፊነቶች አሉ። እነዚህ ኃላፊነቶች ከአንድ ፓርቲ በላይ የገዘፉ ናቸው። ኃላፊነቶቹ ስለ ዲሞክራሲያችን ናቸው። ዳኛ ስካልያ የአባቶቻችን ራዕይ የሆነው የፍትህ ቀንዲል ቀጣይነቱን ለማረጋገጥ ሙያዊ ሕይወታቸውን ስለ ሰውለት ተቋም ነው። ለመሆኑ ሪፐብሊካኖች በእርግጥ ለምንድን ነው ሟቹን ዳኛ ስካሊያ የሚተካውን ሰው እንዳያቀርቡ የሚፈልጉት በተለይ ያን ማድረጉ ክፍት መቀመጫ ለብዙ ጊዜ ሊያኖር እንደሚችል እየታወቀ ሪፐብሊካን ፓርቲው ይህን የሚያደርገው በመጪው ዓመት ህዳር ፕሬዝደንታዊ ምርጫ ሪፐብሊካን ያሸንፋል በሚል ተስፋ ነው። እንደ ስካሊያ ሁሉ ሌላ ይበልጥ ወግ አጥባቂ የሆነ ዳኛ በማግኘት አሁን ያለውን የብዙሃን ብልጫ ማቆየት ይፈልጋል። በ2017 ሥልጣን የሚረከበውን ፕሬዝደንት ተተኪውን ዳኛ እንዲያቀርብ መጠበቁ ግን የሟቹ ስካሊያ መቀመጫ ለ342 ቀናት ክፍት ሆኖ እንዲቆይ ያደርጋል። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ውስጥ ያሉት ዳኞች ዘጠኝ ናቸው። ሆኖም ስምንት ዳኞች ያሉበት ችሎትም በጉዳዮች ላይ ውሳኔ መስጠት ይችላል። ያ ከሆነ ታዲያ ለምን በስምንቱ አይረጋም የሚሉ አሉ። ምናልባት ውሳኔ የደረሱት እኩል አራት አራት በሆነ ውጤት ሊሆን የሚችልበት ዕድል ሰፊ ስለሚሆነው ነው ነው መልሱ። ለማንኛውም እስካሁን በነበረው አሠራር አብዛኞቹ ዘመናዊ ዳኞች አስቀድመው ሥራ እንደሚለቁና ጡረታ መውጣት እንደሚፈልጉ ያስታውቃሉ። ያን ሲያደርጉም ፕሬዝደንቱ ተተኪውን ሰው ለማቅረብ ሰፊ ጊዜ ይኖረዋል። ዳኛው ከፍርድ ቤቱ ከመሰናበቱ በፊትም ሴኔቱ የፕሬዝደንቱን ምርጫ ሊያጸድቅ ይችላል። የዳኛ አስካሊያ ህልፈት በመጪው ዳር ፕሬዝደንታዊ ምርጫ ከመከናወኑ በፊት ለምን ፈጥኖ የፖለቲካ ጦርነት አስነሳ? ከዚህ ቀደም ምርጫ በሚካሄድበት ዓመት ውስጥ የሞተ ዳኛ የተተካበት ጊዜ የለም ማለት ነው አለ። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ1916 ዳኛ ጆዜፍ ራከር ላማር ሟቹን ዳኛ ሉዊስ ብራንዲስን ተክተው እጩነታቸው ጸድቋል። እንደገና እንደ አውሮፓውያን ዘመን አቆጣጠር በ1940 በዳኛ ፒርስ ባትለር ቦታ ዳኛ ፍራንክ መርፊ ተተክተዋል። በአጠቃላይ በፕሬዝደንታዊ ምርጫ ዓመታት አስር ዳኞች በእጩነት ቀርበው ሹመቱ ጸድቆላቸዋል። በሺ ስምንት መቶዎቹ ዓመታት ሦስት ተከታታይ ፕሬዝደንቶች ማለትም አንድሩ ጃክሰን፣ ማርቲን ቫን ቡረን እና ጄምስ ፖልክ እያንዳንዳቸው ለጠቅላይ ፍርድ ቤቱ ዳኝነት የመረጧቸውን ሰዎች የሥራ ዘመናቸው ከማለቁ ስድስት ሳምንታት በፊት ነበር ለሴኔቱ ያቀረቡትና ሁሉም ሹመቱ የጸደቀላቸው። በተለይ የአንድሩ ጃክሰን ምሳሌ በጣም አስገራሚ ነው። እንደ አውሮፓን ዘመን አቆጣጠር ፕሬዝደንትነታቸው በሚያበቃበት በመጨረሻው ቀን ነበር ጆን ካርተርን ለዳኝነቱ ቦታ ያቀረቧቸው። ሴኔቱ የካርተንን ሹመት ያጸደቀው ግን ፕሬዝደንት አንድሩ ጃክሰን ሥልጣን ከለቀቁ ከበርካታ ቀናት በኋላ ነው። ለማጠቃለል በዩናይትድ ስቴትስ የጠቅላይ ፍርድ ቤት ዳኛ አንዴ ከተመረጠ ሥልጣን ላይ የሚቆየው ለዕድሜ ልክ በመሆኑ የምርጫ ሂደቱ እጅግ እጅግ በጣም ጥንቃቄን ይጠይቃል።